The first time, the first time, the hat ለምን ሰነበታችሁ፣ የተወደዳችሁ አድማጮቻችን። ይህ ከዓለም አቀፉ አድቬንቲስት ሬዲዮ የሚቀርብላችሁ የመዝሙር ምርጫ ክፍለ ጊዜ ነው። ዛሬም የተለያዩ የሚባርኩ መዝሙሮችን መራርጠን ይዘንላችሁ ቀርበናል። የመጀመሪያውን መዝሙር የሚያቀርቡልን የፍልውሃ ሰባተኛ ቀን አድቬንቲስት ቤተ ክርስቲያን መዘምራን ናቸው። እነርሱም እንግዳ ነኝ እኔ በማለት ይዘምራሉ። ጳውሎስ በፊልጵስዩስ 3 20 ላይ እኛ አገራችን በሰማይ ነው፣ ከዚያም ደግሞ የሚመጣ መድኃኒታችን እርሱም ጌታችን ኢየሱስ ክርስቶስን እንጠባበቃለን ይላል። አሜን። አገራችን በሰማይ ነው። እንግዳ ነኝ እኔ ባለመዝሙሩ ዳዊት በ119 ኛው መዝሙሩ ቁጥር 115 ላይ ሕግህ ለእግሬ መብራት ለመንገዴም ብርሃን ነው ይላል። የሴምሲ መዘምራን ቃልህ ለእግሬ መብራት ነው እያሉ ይዘምራሉ። እስቲ ይህን መዝሙር አብረን እናዳምጠው። በሉቃስ ወንጌል ምዕራፍ 18 ቁጥር 35 ወደ ኢያሪኮም በቀረበ ጊዜ አንድ እውር እየለመነ በመንገድ ዳር ተቀምጦ ነበር ይላል። ይህ እውር ሰው ኢየሱስ በዛ እንደሚያልፍ በሰማ ጊዜ ድምፁን ከፍ አድርጎ የዳዊት ልጅ ኢየሱስ ሆይ ማረኝ እያለ ይጮህ ነበረ። ኢየሱስም ቆሞ ወደ እርሱ እንዲያመጡ ታዘዘ። በቀረበም ጊዜ ምን ላደርግ ልትወዳለህ ብሎ ጠየቀው። እርሱም ጌታ ሆይ አይ ዘንድ አለው። ኢየሱስም እይ እምነትህ አድኖሃል አለው። ይህ በኢያሪኮ መንገድ የሆነ ታሪክ ነው። የመልካሙን ሳምራዊ ታሪክ በኢያሪኮ መንገድ የተፈጸመ ነው። ዘኬዎስንም የተገናኘው እንዲሁ በኢያሪኮ ነው። የፍሉሃ ወንድ መዘምራን በኢያሪኮ መንገድ እያሉ ይዘምሩልናል። በኢያሪኮ መንገድ ሸክም ሲበዛ ኃጢአት ሲከብድ ለኢየሱስ ጠው O tenazezel, o tenazezel, beyarikum enget, yibar Jesus can take up, Jesus can take <speaking in Hebrew> up, Sheikh Messi Shekh, Sheikh <speaking in Hebrew> Messi Shekh, Asinus Yari, Asinus Yari, Sigat Ainore, Sigat Ainore, Jesus Kazian, Jesus Kazian. <speaking in Hebrew> ኦ ወንድሜ ላንተ፣ ወንድሜ ላንተ፣ ግሩም መልእክት አለኝ፣ መልእክት አለኝ። ተስፋህ ቢጠፋ፣ ተስፋህ ቢጠፋ፣ ትዘምራለህ። በኢየሱስ ትእዛዝ፣ በኢየሱስ ትእዛዝ፣ ኀጢአት ይወድቃል፣ ኀጢአት ይወድቃል። በያሪኮ መንገድ ጥሪውን ስማ Mai I menga Jesus kantega take kantega es ist kein Tag, ich muss Hazen checken, ich muss sie Jesus Was ist das አዳኝ ኢየሱስ ነው። በያሪኮ መንገድ በአጢያ ስትዝን ኦ ያጸናሃ በፍቅር ክንዱ ይደግፍሃል። Come and get a broi hona. A broi hona. Bayaricom and get a broi hona. A broi hona. Jesus came to Jesus came to God. Shek mesi shek. Shek mesi shek. is yer. Hazen is yer. Suga ta'ynorim. Suga ta'ynorim. Jesus kez Jesus kez ማቴዎስ 11 28 እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔኑ እኔም አሳርፋችኋለሁ፣ ይላል ዞር አድርገው ከላዬ ውሰደው ሸክሜን ከላዬ እያሉ የሚዘምሩት ደግሞ የአዋሳ አድቬንቲስት መዘምራን ናቸው። የዛሬውን የመዝሙር ክፍለ ጊዜ በዚህ መዝሙር ወደ ፍጻሜ እናመጣለን። ለሚኖራቸው አስተያየትና ጥያቄ በፖስታ ሳጥን ቁጥራችን 145 አዲስ አበባ ወይም በስልክ ቁጥራችን 011551 1199 ደውላችሁ በውስጥ መስመር 142 ወይም 143 ብላችሁ ብታደርሱን በደስታ እናስተናግዳቸዋለን። በሚቀጥለው የመዝሙር ክፍለ ጊዜ ሌሎችን መዝሙሮች ይዘንላችሁ እስከምንገናኝ የጌታ ኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን እያለን ዛሬ በዚህ ቦታ መንገድ I say I it I you right again